እንደ አውሮፓውያን አቆጣጠር ህዳር 2008 ላይ ለመጀመሪያ ጊዜ ለእይታ ከቀረበበት ቀን ጀምሮ በአሜሪካዊቷ ጸሐፈተ ተውኔት ሌን ኖቴጅ የተጻፈው ሪዊንድ ቲያትር የብዙ ተመልካቾችን አድናቆት ሰብስቧል። እጅግ ክብር የሚሰጠው የፑሊትዘር ሽልማትንም አሸንፏል። የተለያዩ ዓለም ሀገራት ለሀገራቸው ተመልካቾች እንዲቀርብም መርጠውታል። ይሄ እርባና አንዱ ሰካራም ወታደር በተቻለው አቅም ራሱን የሁሉም ነገር ነጻ አውጪ አርጎ ያስባል። የኔንም ጫማ እንዲሁ እዚህ ስመጣ አዲስ ጫማ መግዛት ነው፣ እንደውም እድለኛ የፈለገው ጫማን ብቻ ነው። ኮቪድ-19 ድንገተኛ ደንቃራ ሆነ እንጂ ኢትዮጵያውያንም ቀልብ ሳቢውን ቲያትር ይሄኔ በደጋገሙት ነበረ። ይህ እንዲሆን ሲለፋ የሰነበተው ደግሞ ዘሪሁን ብርሃኑ ነው። ዘሪሁንን በጋዜጠኝነቱ ታስታውሱታላችሁ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ባልደረባ፣ ተርጓሚና አዘጋጅ በመሆን ሌላኛ በርክቶቱን ማዳረስ ጀምሯል። ሩዊን እንደ የተሰኘውን ቲያትር ወደ አማርኛ ተርጉሞ ያዘጋጀውም እሱ ነው። ዛሬ በቲያትርና ተያያዥ ጉዳዮች ላይ እንጨዋወታለን። አብራችሁን ስለምትቆዩ እናመሰግናለን። በምን እንጀምር? ለምን ስለ ቲያትሩ ይዘት አንሰማም? የድርሰቱ መቼት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ በሚገኝ አንድ ኢቱሪ በሚባል ጫካ ውስጥ ነው። በዋናነት ደግሞ በዚህ በኮንጎ በነበረው የእርስ በርስ ጦርነት ላይ በተለይ ሁለተኛው ትልቁ የኮንጎ ጦርነት ተብሎ የሚቆጠረው ከሁለት ሺህ ሦስት እንደ አውሮፓን አቆጣጠር የጀመረው ጦርነት ላይ መሰረት ያደርግና በዛ ጦርነት ምክንያት በተለይ በዋናነት በጦርነቱ ጉዳት ስለሚደርስባቸው ሴቶች የሴቶችን ሕይወትና እንዲሁም በጠቅላላው የወጣቶችን ሕይወት የሚያተኩር ነው። ጸሐፊዋ አሜሪካዊት ብትሆንም ይህንን ድርሰት ለመጻፍ ሩዋንዳ ድንበር ድረስ በመምጣት ከኮንጎ የሚመጡ ስደተኞችን ቃለመጠይቅ አድርጋ ያንን መረጃ ወደ ወደ ቲያትር መልሰው አሜሪካ ታየ ብዙ ጊዜ አሜሪካ ታይተዋል። ከዛም በተቀረ ደግሞ ሌሎች የአውሮፓ ሀገሮችም ታይተዋል። ስለዚህ በዋናነት የጦርነትን አስከፊነት የጦርነትን ፈተና ከሁሉ በላይ ደግሞ በጦርነት ውስጥ በዛ ፈተና ውስጥ ጥረው ግረው የሚያልፉ ሴቶችን ጠንካራ ሴቶችንም ተምሳሌትነት የሚያሳይ ነው። ምንም እንኳን ስለ ጦርነትና ስለ ውጊያ የሚያሳይ ቢሆንም ዛ ሁሉ መከራ ውስጥ ግን አልፎ ስለሚወጡ ጠንካራ ሰዎችን ደግሞ በደንብ ያሳያል። እንደገናም ጦርነት በሁለት ወገኖች የሚደረግ ውጊያም ቢሆን ብዙ ደግሞ ተያያዥ ነገሮች እንዳሉትን የሚያሳይ ነው። በተለይ በኮንጎ የእርስ በርስ ጦርነት ጊዜ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ ከጀርባ ብዙ ኃይሎች እንደነበሩበት የዓለም አቀፍ የንግድ ጉዳይ እንደነበረበት፣ ያው ኮንጎ በማዕድን ሀብታ በጣም የምትታወቅ ሀገር ነች። በዓለም ላይ ትልቅ የማዕድን ሀብታ ያላት ሀገር ነች። ያንን የማድናብ ስለመውሰድ ደግሞ በጣም ብዙ ሀገራትና ድርጅቶች ፍላጎት ያላቸው በመሆኑ እንዴት አድርገው ጦርነቱን እንደሚያፋፍሙትና እንዳይቆም የሚያደርጉትን ጥረት የሚያሳይ ቲያትር ነው። ግን በፍጹም አታስቸግር ሰው አታስጨንሽ፣ እባክሽ ለአንዱ ወር ያህል እንኳን ውስጅና ውሳጃ ተና ተመልከቻለ እንግዲህ ዘሪሁን፣ ቀደም ብለን እንደገለጽከው ቲያትሩ መቼቱ በእርስ በርስ ጦርነት ውስጥ በነበረችው ኮንጎ ነው። ይሄ ቲያትር ለኢትዮጵያውያን ተመልካቾች ነፍስም የቀረበ ነው እንድትል ያደረገህ ወደ አማርኛ መተርጎም እንደሚኖርበት ያሳመነ ምክንያቱ ምንድን ነው? በጣም ጥሩ ጥያቄ ነው። አሁን እንግዲህ ከሀገራችን ያለችበትን ሁኔታ እናንተም መላው የሀገራችን ህዝብ በደንብ የሚረዳው ነገር ነው። በተለያየ ቦታዎች ሰዎች ይገደላሉ ይፈናቀላሉ። የእርስ በርስ የሚመስሉ ጦርነቶች ይከናወናሉ። ብልጭ ድርግም ይላሉ። ሰዎች ይሰደዳሉ። የሁሉ ፈተና ደግሞ የፖለቲካው ስርዓት የፈጠረው ነው። በዋናነት የፖለቲካው ስርዓት ብቻም ሳይሆን የኢኮኖሚ ስርዓታችን፣ የማህበራዊ ስርዓታችን መናጋት ያስከተለው ነገር ነው። በተለይ ባለፈው ሶስት አመታት ደግሞ እንደ ማንኛውም ኢትዮጵያዊ እዚህ አዲስ አበባ ስኖር በአይኔ የማየው በጆሮ የምሰማው ነገር በጣም ከባድ ነገር ነው። በዚህ የሚቀጥል ከሆነ መቆጣጠር ማንችለው ከሆነ ወደ ቲያትሩ ላይ ወደ ተገለጸው የኮንጎ የእርስ በእርስ ጦርነት የማንሄድበት ምንም ምክንያት የለም። ምክንያቱም ኮንጎም እንደዛው ነበረች። ሁሉም ሀገር ወደ እርስ በርስ ጦርነት ሲገባ ኮ ደረጃ በደረጃ ነው እንጂ በአንዴ አይደለም። ከዛ በፊት ሁሉም ሰላማዊ ነበር፣ ልክ እኛ ሰላማዊነት እንደምንለው ከእርስ በእርስ ጦርነት በፊት ሰላማዊ ነበር። ሶማሊያም የዛሬ ከዛሬ ሀያ ሰባት ምናምን ዓመት በፊት ሰላማዊ ህዝብ ነበር የሚኖረው ከዛ ወደ እርስ በእርስ ጦርነት ገባ፣ ሀገሩ ፈረሰ። ስለዚህ ይሄ ነገር ከመሆኑ በፊት ወደዛ ነገር ከመሄዳችን በፊት ግን በሌላ ማየት እንዴት ነው የአበራሽን ጠባሳ ያየ አይነት ነገር ነው የኮንጎን ጉዳይና መከራ ያየ፣ የጦርነት የሚያመጣውን መከራና ስቃይ ያየ ሰው ወደ ራሱ እንዲመጣ አይፈልግም። ስለዚህ ይሄ ነገር ቢታይ ይሄ ቲያትር ወደ አማርኛ ቢመለስና ቢታይ በሰው የደረሰው ነገር ብናይ የኮንጎ ወንድሞቻችን በእርግጥ ወንድሞቻችን ናቸው። የሚያሳዝን ነገር ነው የሚሆነው ነገር፣ ግን እኛም እንዳንደግመው ትምህርት እንዲሆን ነው ወደዛ እንዳንሄድና ተረጋግተን የፖለቲካውንም የኢኮኖሚውንም ችግሮች ተረጋግተን በንግግር እንድንፈታ መንገድ ለመፈለግ እንደው ለመጠቆም ያህል እና ሁኔታው ከፈጠረው ጭንቀት የመነጨ እንደው መፍትሄ ሀሳብ ቢሆን እና በቲያትር ውስጥ ደግሞ በኢትዮጵያ የቲያትር ታሪክ ውስጥ ብዙ ትልልቅ ጸሐፊዎቻችን እንደምታውቋ አንተም በቲያትሮቻቸው ብዙ ማህበራዊ ችግሮችን ለመፍታት ፖለቲካዊ ችግሮችን መፍትሄ ለማሳየት ሞክረዋል እና ይህም እንደው አንድ ተዋጽኦ ሆኖ ከተገኘ በሚል ነው። በቅርቡ የሚችጋን ዩኒቨርሲቲ አዘጋጅቶት በነበረው ወርክሾፕ ላይ ዋር ድራማስ ኢን ክሮስ ካልቸራል ኮንቴክስት ኢትዮጵያ ዲርሲ ዩስ የሚል የጦርነት ድራማዎች በባህል ተሻጋሪ አግባቦች ውስጥ ያላቸውን መልክ ጠቅልላ አድርጎ ያሳየ ጥናታዊ ጽሑፍ አቅርበሃል። ስለ እሱ ጥቂትና ውራ የግል ምልከታን ብታጋራኝ የምወደው ነገር። ጦርነትና ተያዥ ጉዳዮችን የሚያነሳሱ ቲያትሮች ድንበር ተሻግረው የብዙ ተመልካቾችን ቀልብ የመያዛቸው ሚስጥር ቲያትር እንደ ጥበብ ካለው ኃይል አንጻር ይመስልሃል ወይንስ ጦርነት የሰው ልጆች በተመሳ ተመሳሳይ የሚጋራቸውን ሕመሞች ወይም ስሜቶች መነሻ መሆኑ ጋር የሚያዝ ይመስላል። በጣም ጥሩ። ከሁለተኛው ጥያቄ ብነሳ በእርግጥ የቲያትር ጥበብ በባህሪው በጣም ለሰው ልጆች የቀረበ ጥበብ ነው። ከአቀራረቡም ጀምሮ አንደኛ በጣም ለተመልካቹ በጣም ቅርብ ጥበብ በመሆኑ ምክንያት ልክ ሁለት ሰው እንደሚያወራ ቤት ውስጥ ቁጭ ብሎ አንተ ከወዳጅ ጋር እንደምታወራ እኔ ከቤተሰቤ ጋር እንደማወራ ያለ ቅርበት አለው። ያ ቅርበቱ ደግሞ ከሌሎች ጥበቦች በተለየ የሚናገረው ነገር ተጽዕኖ እንዲፈጥር እድል ይሰጠዋል። ልክ በቴክኖሎጂ ተቀናብሮ እንደምናየው ፊልም ወይም ደግሞ በህትመት ደረጃ ታትሞ እንደሚወጡ ልብ ወለዶች እና የስነ ግጥም ስራዎች ሳይሆን የትያትር ጥበብ ሰውየው ራሱ ተዋናዩ ራሱ ፊት ለፊት በተመልካች መሃል ቆሞ የሚያወራው ነገር ስለሆነ የማሳመን እድሉ ከፍተኛ ነው ብዙ ጊዜ። ስለዚህ በተቻለ አቅም የሰዎችን አስተያየት አመለካከት እንዲለወጥ የምንፈልጋቸው ነገሮች በትያትር ስናሳልፍ ይሄንን ታላቅ ተጠቃሚነትን መሳሪያነቱን ከግምት በማስገባት ነው። ስለዚህ ብዙ ጊዜ ትልልቅ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የጤናም ጉዳዮች በቲያትር እንዲነሱ ይፈለጋል። በመላው ዓለምም ቲያትር የዚህ በጣም ጥሩ በብዙ አይነት ስልት ቅርሶች ማለት ነው። የግድ ቲያትር ቤት ላይ ብቻ በሚታዩት ሳይሆን መሰለኝ፣ ማህበረሰባዊ ቲያትር የምንላቸው፣ ኮሚኒቲ ቲያትር የምንላቸው፣ ኢንቪዚብል ቲያትር የምንላቸው፣ ስውር ቲያትር የምንለው፣ ፎረም ቲያትር የምንላቸው፣ እነዚህ እነዚህ ስልቶች ማህበረሰቡ ጋር በመቅረብ በአንድ ጉዳይ ላይ አመለካከት ለውጥ ለማምጣት ጉልበት ስላላቸው ነው። ከሌላው የጥበብ አይነቶች በተለየ ማለት ነው። አንዱ ነጥብ ይሄ ነው። ሁለተኛው ነጥብ የጦርነት ጉዳይ ዓለም አቀፋዊ የሰው ልጅ ጉዳይ ነው። የሰው ልጅ ፈተና ጉዳይ ነው። ሁል ጊዜ ጦርነት በመጣ ቁጥር የሰው ልጅ ፈተና ውስጥ ይገባል። በጣም የሚገርመው ጦርነት ደግሞ አንድ ቦታ ላይ ይከሰት እንጂ የሚነካካው ቦታ በጣም ብዙ ነው። ጭንቀት የሚፈጥርበት ጉዳት የሚፈጥርበት ቦታ በጣም ብዙ ነው። ለምሳሌ የሶሪያ እርስ በርስ ጦርነት ሲከሰትና ሰዎች መሰደት ሲጀምሩ የሶሪያ ጦርነት ከሶሪያ አልፎ በመላው አውሮፓ በመላው ዓለም ትልቅ ጉዳይ ለብዙ ዓመት መነጋገሪያ የብዙ የሰው ልጆችን መከራ የሚታይበት ሆኖ አልፏል። የአንደኛና የሁለተኛው ዓለም ጦር በቅርቡ ለማምጣት ነው እንጂ ከዛ በፊትም የአንደኛና የሁለተኛ ዓለም ጦርነት ሲከናወን በጣም በብዙ መከራ በዓለም ላይ ያደርሰዋል። ስለዚህ ጦርነት የሁሉም ሰው ዓለም አቀፋዊ ጉዳይ ነው። ዩኒቨርሳል ጉዳይ ነው። ስለዚህ በአንድ ቦታ ይሄንን ጦርነት የሚያወግዝ ይህንን ጦርነት ወይም እንዳይመጣ የሚቀርብ የጥበብ ስራ በሚቀርብ ጊዜ ለሌላው ቦታ በቀላሉ ብታቀርበው አዋጭ ይሆናል። ምንድን ነው ይናገራል። ስለዚህ አሁን እኔ ይህንን ቲያትርም ስተረጉመው ኮንጎ የደረሰውን ነገር ወደ እኛ ብናመጣው ለእኛ ቀርብ ነው። እኛ እየኖርን ያለነው ህይወት ነው። በጦርነት ሁሉም ተረኛ ነው። አንዱ ሰላም ይሆናል፣ ሌላ ጊዜ ደግሞ ሌላኛው ጦርነት ውስጥ ይገባል። ስለዚህ ለዛኛው የሰራው ለዚህም ይሰራል። ለምሳሌ አሁን በኢትዮጵያ ብሔራዊ ቲያትር ይታየ የነበረ ቲያትር የጀርመናዊ በርቶል ፕሬሽ ቲያትር የሆነው ማዘር ከሬጀንደር ችልድረን በማንያዛል እንዳሻው ተጠርጉሞ የሚየብረቷ ተብሎ ይታያል። ይህም የጦርነት ታሪክ ነው። የሁለተኛው ዓለም ጦርነት ላይ በጀርመን ያመጣውን ፈተና የሚያሳይ ነው። ይኸው ታሪክ እኛም ጋር ሆኗል። ስለዚህ በባህሪው ጦርነት የሰው ልጆች ጉዳይ ስለሆነ የሰው ልጆች የፈተና ጉዳይ ስለሆነ ለሁሉም አፒል ያደርጋል። ቲያትር ደግሞ ይህን በደንብ የማሳየት አቅም ስላለው ምክንያቱም ቲያትር በባህሪው የብዙ ሙያዎች ጥርቅም ስለሆነ የስነ ስዕልም፣ የሙዚቃም፣ የዳንስም፣ የጽሁፍም፣ የትወናም የእነዚህ ሁሉ ሙያ ጥርቅም ስለሆነ የብዙ ሰዎችም ችሎታ የሚታይበት ነገር ስለሆነ ለሰዎች በጣም ኮንቪንስ የማድረግ እድላል ብዬ አስባለሁ። የመጀመሪያው ጥያቄ ላይ ከዩኒቨርሲቲ ኦፍ ሚሽጋን ጋር የሚያያዝበት ምክንያት ይህን ቲያትር የተረጎምኩት ዩኒቨርሲቲ ኦፍ ሚሽጋን የስድስት ወር ፌሎሺፕ ሰጥቶኝ እዛ በነበርኩበት ጊዜ ነው። የዛሬ አመት ተኩል ሁለት አመት ገደማ ይህን ስተረጉም ከእነሱ ጋር እየተነጋገር ነበር። ከየአፍሪካ ጥናት ተቋም ጋር የነሱ የአፍሪካን ስተዲስ ሴንተር የሚሉት የአፍሪካ ጥናት ተቋም ጋር ሳቡምን ነበር መጀመሪያ ቲያትሩን ከተረጎምኩት በኋላ እዚህ መጥቶ ሲታይ በኢትዮጵያ ብሔራዊ ቲያትር ሲታይ ተቀርጾ ከዛ እኔ ወደ ዩኒቨርሲቲ ኦፍ ሚሽጋን ቃ የተቀረጸው ነገር ይዤ ሂጄ ለህዝቡ እንድናሳይ ና እዛ አካባቢ ካለው ሰው ጋር ደግሞ ይበልጥ ከቲያትር ተማሪዎችም ወራም ጋር ውይይት እንድናደረግበት ነበር። ነገር ግን የኮቪድ ወረር ሲመጣ ና ይሄን ሁሉ ነገር ስላፈረሰው ልምምድ ላይ ያለውን ነገር ቀርቼ ለኮንፈረንሱ እንዲሆን ኮንፈረንሱን ደግሞ በኦንላይን እንድናደረገው አድርገን እዛ ላይ እንዲቀርቡ ነዋል። እንደተመለከትከውም እኔም አቅርዳለው የኢትዮጵያ ብሔራዊ ቲያትር ዳይሬክተር አቶ ማንያ ዘዋል እንዳሻውም ጽሁፍ አቅርበዋል፣ ንግግር አድርጓል ለምን ብሔራዊ ቲያትር ይህን ቲያትር እንደመረጠው እና ደግሞ ሁለት የዩኒቨርሲቲ ኦፍ ሚሽገን መምህራንም አብረን በጋራ አቅርበናል። በአጠቃላይ ውይይቱ ጥሩ ነበር ብዬ አስባለው። ከሌሎች ሰዎችም እንደሰማሁ ለመነሻ የሚሆን ነገር አቅርበናል። ከዛም ባሻገር እኔና ማንያ ዘዋል ስናወራ ደግሞ ስለ ቲያትሩ ከማውራት ባሻገር የኢትዮጵያ የቲያትር ሂደትን የቲያትር እንቅስቃሴም ለመላው አለም በጎንዮሽ መንገሩ የተሻለ ነው ማሳወቃችን የተሻለ ነው። ያው እንደምታውቀው በብዛት የኢትዮጵያ ቲያትር ኢትዮጵያ ውስጥ ነው ያለው እና አለም አቀፍ ተደራሽነቱ በጣም ዝቅተኛ ነው። ይሄም በብዛት የሚያያዘው ከቋንቋ ጋር ነው። የእኛ ቲያትር በዋናነት በአማርኛ የሚሰራ ቲያትር ነው። መላው ዓለም ላይ ያለው ቲያትር በብዛት ደግሞ ወይ በእንግሊዝኛ ነው ወይ በፈረንሳይኛ ነው፣ ከፍተኛ አድማጭ እና ተመልካች ባለበት። ስለዚህ ትንሽ እንደው ወሰናችንን ገፋ አባረግ በምርምር ጽሁፍ በማቅረብ በንግግር ቀጥለን፣ ደግሞ ወደ ቲያትሩ የምንሄድበትን እድል ለመክፈትም ለመጀመርም ጭምር ነው ያንን ያደረግነው። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ መርሃ ግብር ነው። በዛሬው መዝናኛ ሰዓታችን ከቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ጋር እያወጋን ነው። ፍለጋ ሲል ወደ አማርኛ ስለመለሰው ርዊንድ ቲያትር እንመለሳለን። ወደ ጀመርነው ቃለ ምልልስ እንመለሳለን። ከዚያ በፊት ግን ዳዊት ገልሞ በዚህ ሰሞኑ ከዚህ ዓለም በሞት የተለየውን እውቁን የኦሮምኛ ሙዚቃ ቅንቃኝ ኖሆ ጎበናን የተመለከተ አጭር ዘገባ ያሰማናል። የድምፃዊ ኖሆ ልጅ ኢብሳ ኖሆ ስለ አባቱ ረፍት እንዴት እንደሰማ ከሚያስረዳበት ዘገባው ይጀምራል። አኒ መናን ቱሬቲ ሳፉሪቲ ነማነብብልኒቲ አባ ዱቁብሴ ሀኪማ ጅራ ልቡቲ ጅራ ጃኒቲ ማታ አራት ሰዓት አካባቢ አባቴ ታሞ ሐኪም ቤት እንዳለ ተደውሎ ተነገረኝ። ከዚያ ወዲያውኑ በፍጥነት ሲታከምበት ወደ ነበረበት ቦታ ስመጣ ህይወቱ አልፏል አሉን። አላመንኩም ነበር። በፊት ተመሳሳይ ወሬ ተወርቶበት ስለነበር ያው በመጨረሻ ህይወቱ አለፈች። እብሳ አባቱ አርቲስት ንሆ ጎበና ከዚህ በፊት በበሽታ ግማሽ ሰውነቱ ዝሎ እንደነበረ ገልጸው ለህይወቱ ማለፍ ምክንያቱም በሰውነቱ የነበረው የስኳር መጠን መውረዱ መሆኑን ገልጸዋል። አቶ መሐመድ ቆጴ የህዝብ ተወካዮች ምክር ቤት አባል እንዲሁም የአፋን ሮሞ ሙዚቃዎች ግጥምና ዜማ ደራሲ ናቸው። ይህ አርቲስት ንሆ የሙያ ጉዞ ከአፋን ሮሞ ሙዚቃ ምንጩ ድሬዳዋ ከተማ እንደሚነሳ ገልጸው ንሆ በህይወቱ ስለ ህዝብ አንድነት ማቀንቀኑ ልዩ ያደርገዋል ብለዋል። ኖሆ ጎበና ዳ አክረሙ ሳ ኡጋንዳ ገው ባዬ ገዴ ንሆን ነመ ጅሩ ፊ ጅሬኛ እሳ ጉቱ ኦሮሞፍ ምርገ ኦሮሞ ብሱማ ኦሮሞቲ የኖሆ ጎበና ህይወት በማለፉ ጥልቅ አዘን ነው የተሰማኝ። ኖሆ በህይወት ዘመኑ የራሱን ኑሮ ትቶ የኦሮሞን ህዝብ መብትና ነፃነት ያስከብራል ብሎ በአሰበው መንገድ ሲሄድ የነበረ ሰው ነው። የዘፈን አቀንቃኝ ነው። ታጋይ ነው። የግጥምና ዜማ ደራሲ ነው። የሙዚቃ ባለሙያ ነው። በሁሉም ሁኔታ ለህዝቡ የሚቆረቆር የኦሮሞ ህዝብ በአፈና ስርዓት ስር የነበረ ጊዜ ለኦሮሞ ህዝብ ድምፅ የሆነ ትልቅ ሰው ነው። አቶ መሐመድ ኮጴኖ በጅቡቲ በተለያዩ የአረብ ሀገራት፣ በአውሮፓና በዩናይትድ ስቴትስ በስደት እንደኖረ ገልጸው በርካታ ሙዚቃዎቹን በዚህ አስቸጋሪ የስደት ህይወት ሆነው መስራቱን ተናግረዋል። አክለውም የአሁኑ ትውልድ አገርን መውደድ የህዝብ ጥቅምን ማስጠበቅና ማስቀደምን ከአርቲስቱ ህይወት መማር አለበት ብለዋል። የ74 ዓመቱ ነው ጎበና የአምስት ልጆች አባት ሲሆን ከሰባት በላይ የሙዚቃ አልበሞችን ማሳተሙን የህይወት ታሪኩ ያስረዳል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ጋቢና መዝናኛ ይቀጥላል። ከአሜሪካ ድምፅ የዛሬ ምሽት እንግዳችን የቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ነው እያወጋን የምንገኘው ደግሞ ፍለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር በተለያዩ የዓለም ሀገራት በተለያዩ አዘጋጆች ቀርቧል። ኢትዮጵያ ውስጥም እንግዲህ ኮቪድ እንቅፋት ባይሆን ኑሮ ይህን ልብ የሚነካ ቲያትር የማየት እድል ያገኙ ነበር የኢትዮጵያ ተመልካቾች። ኢትዮጵያ አሁን ያለችበትን ጊዜ ቀደም ብለህ ጠቅሰኸዋል። መሰል ቲያትሮች ወደ ሰብአዊነት ቀልባችን ይመልሱን ዘንድ ምን ያክል ኃይል አላቸው? ይህንን የሚመስሉ ቲያትሮች መሰራትና መቅረባቸው አጠቃላይ ፋይዳውስ እንዴት ይገለጻል? በጣም ጥሩ እንግዲህ የቲያትር አቅሙ ቅድም እንዳልኩት ከሰው ጋር ቀርብ መሆኑ ነው ከሁሉ በላይ ደግሞ የቲያትር ትልቁ አቅሙ የንግግር ሜዳን መክፈት መቻሉ ነው አሁን እንደዚህ አይነት ቲያትሮችን ሰው ተመልክቶ መቼም ሁሉም ያየው በሙሉ ወጥቶ በቃ ጦርነትን ያወግዛል ማለት አይደለም ነገር ግን ስለ ጦርነት ጉዳት ውያል ይነጋገራል በር ይከፈትለታል በኮንጎ የሆነውን ነገር ሲመለከት ምንድን ነው በኔ ሀገር የሚሆነው ብሎ መፍትሄ እንዲያመጣ ሀሳብ እንዲያቀርብ ሁሉም ከየሙያው የጦር ትምህርት ያለው ከዛው አንጻር የሰላም ትምህርት ያለው ከዛ አንጻር የሳይንስ ትምህርት ያለው ከዛ አንጻር አስተዋጽኦ የሚያበረከትበትን መንገድ እንዲያስብ፣ እንዲያሰላስል፣ እንዲወያይ መንገድ ይከፍታል። የጥበብ ስራ ትልቁ ስራው እኮ ይሄ ነው፤ ለውይይት በር መክፈት፣ ለንግግር በር መክፈት፣ የሚመለከቱ ሰዎች እንዲያስቡበት፣ ያን ጉዳይ በጥልቀት እንዲገመግሙት እና እንዲፈትሹት፣ ወዲያውም ደግሞ የኔ ሚና ምንድን ነው እንዲሉ እድል ይከፍታል ብዬ አስባለሁ። ስለዚህ ሩዊንድና ይህንን የመሳሰሉ ሌሎች ቲያትሮች በብዛት ቢቀርቡ ይበልጥ ለውይይት በር እየተከፈተ ለንግግር በር እየተከፈተ። ጦርነት እኮ የሚመጣው ንግግር ተሟጦ ሲያልቅ ወይም ደግሞ የንግግር መንገድ ሲጠፋ ነው። ንግግር ካለ ጦርነት የሚፈጠርበት ምክንያት ያለ አይመስለኝም። በመነጋገር በመወያየት የሚፈታ ነገር ስለሆነ አብዛኛው ነ ስለዚህ ቲያትር ይህንን እድል ይሰጣል። ይህንን በር ለመክፈት መንገድ ያመቻቻል። እነዚህ ቲያትሮች መንገድን ያመቻቻሉ እንጂ በቀጥታ ተጽዕኖ ላይ የመምከር ወይም ደግሞ በቀጥታ የመቅጣት ኃይል የላቸውም። ግን መንገድ ይከፍታሉ። የንግግር ዋናው ነገር ደግሞ የንግ መንገድ ማግኘት ነው ብዬ አስባለሁ። እንግዲህ ዘሪሁን እንደምታውቀው በውጭ ሀገራት ጸሀፈተ ሁኔታዎች የተጻፉ ስራዎችን ወደ አማርኛ መመለስ የቆየ አሰራር ነው። ኢትዮጵያ ውስጥ የእንግሊዝ፣ የራሺያ፣ የፈረንሳይ ቲያትሮች ወደ ኢትዮጵያ ቋንቋዎች ተመልሰው ከህዝቡ መልካም ምላሽ አግኝተዋል። በአመታት ውስጥ ይህ የፈጠረው መልካም ነገር እንዳለ ሆኖ የሀገር በቀል ቲያትሮችን እድገት ላይ ደግሞ ጫና እንዳያሳድር የሚሰጉ ደግሞ አሉ። መቼና በምን ሁኔታ በምን ያህል መጠን ነው ትርጉም ቲያትሮች ጥቂት በሆኑት የኢትዮጵያ ቲያትር ቤቶች ውስጥ መስተናገድ ያለባት የሚል ጥያቄ ይነሳል። ልክ ነው። የውጭ ቲያትሮች በበዙ ቁጥር የእኛን ቲያትሮች ተጽዕኖ ሊያሳድሩ ይችላሉ። ነገር ግን አንድ ነገር ደግሞ ማስመር አለብን። የኪነ ጥበብ ስራ በኮታና በድምር የሚሰራ ነገር አይደለም። የድርሰት መጽሐፍ የሚፈልግ ሰው ተርጉም ሊባል አይችልም። መተርጎም የሚፈልግ ሰው ደግሞ ጸሐፊ ሊባል አይችልም። በፍላጎት ላይ የተመሰረተ ስራ ስለሆነ በባህሪው እና ያንን እኔ አልመክርም። ለምሳሌ ሰዎች ይህን ቁጥር የትርጉም ስራ ይህን ቁጥር አይባልም። ሁለተኛ የኪነ ጥበብ ስራ ቢተረጎምም በወጥ ስራ ቢቀርብ ሀሳቡ ለእኛ እስከገባ ድረስ ሀሳቡ ለእኛ ተገዢ እስከሆነ ድረስ ለእኛ የሚጠቅም እስከሆነ ድረስ ዓለም አቀፋዊ የኪነ ጥበብ ስራ ዓለም አቀፋዊ እንዲህ የሚባል ወሰን የለው። እንደውም ቢቻል በሁለቱም ቋንቋ የሚጻፍበትን የኢትዮጵያ ጸሐፊዎችን በእንግሊዝኛ ጽፈው በዓለም አቀፍ መድረክ የሚወዳደሩበትን የሌላውም ደግሞ እንዳለም አልፎ አልፎ፣ አሁን እኮ ሎላዊነት በጣም እያሽከረከረ ያለበት ዘመን ላይ ነው ያለ ነው። በእርግጥ የእኛ ቋንቋ የኦሪጂናል ስራዎች ገበያ ውስጥ መግባት አለባቸው፣ ምንም ጥያቄ የለውም፣ ማሸነፍ አለባቸው። ግን ደግሞ የእኛ ብቻ የሚባል ነገርም አሁን አይሰራም። የሁለትዮሽ ነው ግንኙነቱ፣ ሰጥቶ መቀበል ነው። ስለዚህ እንደምንቀበለው ሁሉ መስጠት አለብን። ግን ደግሞ የኪነ ጥበቡ ሰው በኮታ መስራትም የለበትም መንፈሱ እንደፈቀደለት ለምሳሌ እኔ አሁን ይህንን ትያትር ሳነብ እኔ እንደ አዲስ ከምጽፍ ይህንን በተረጎ በጣም እንደሚቀርብ ተሰምቶኛል። ልክ እንደዚህ ሁሉ ደግሞ እኔ ብጽፍ ብሎ የሚያስብ ጸሐፊ ሲኖር ደግሞ ለእሱን በድር መፍታቱ የተሻለ ነው እንጂ ወደ እነዚህ አይነት ክርክር ውስጥ ከገባን ተመልሰን ወደ ድሮ ክርክራችን ልንመጣ ነው እና አሁን ደግሞ ጊዜው አይፈቅድም። እሱን ጊዜው የሚፈቅደው የራሳችንንም እየሰጠን የሌላውንም እየተቀበልን እያዋህድን ወደፊት መሄዱ ነው የሚመስለኝ ነ ዘሪሁን፣ አንተ ፍለጋ በላይ ተረጎምከው ሪዊንድ ቅይጥ ስሜቶች የሚስተናገዱበት ቲያትር ነው። በእንግሊዝኛ የተሰራውን የቲያትር ቅጃቸው ነበረ። አስገድዶ መድፈር፣ የቤተሰብ ናፍቆት፣ የጦርነት ጭንቀት፣ ሴተኛ አዳሪነት፣ ብዙ አይነት ስሜቶች የተጠቀጠቁበት ለተመልካች ፈተና የሆነ ቲያትር ሆኖ አግኝቼዋለሁ። አንተን ተርጓሚውንና አዘጋጁንስ እንዴት አድርጎ ይሆን ለኢትዮጵያውያን ተመልካቾች በመመለሱ ሂደት ውስጥ የፈተነህ ነገር የቱ ነው? በጣም ጥሩ በእርግጥ ውስጥ ትያትሩ በጣም ፈታኝና ከባድ ትያትር ነው። ጽሁፉም ራሱ በጣም ዘመናዊ የአጻጻፍ ስልት የተከተለ የሴራ አቀራረጹ የተፈጠረው ግጭት ሀይለኛ ነው በጣም ነገር ግን እኔ ስተረጉመው እንዳለ ቃል በቃል ሁኔታዎችን አልወሰድኳቸውም። ለምሳሌ በእኛ ሀገር ሁኔታ ጋር የማይገጥሙ ነገሮች ስመለከት ዘወር ለማድረግ ሞክሬያለሁ። ከኛ ሀገር ባህልና ከኛ ሀገር ሁኔታ ጋር የማይገጥሙትም እንደዚሁ የታሪኩን ፍሰት በማይነካ መልኩ አስተካክየዋለሁ ስለዚህ እሱ በተቻለ አቅም ለእኛ እንዲሆን አድርጌ የማስተካከል ስራ ሰርቻለሁ ቀጥታ ትርጉም ቢሆንም ሙሉ በሙሉ ግን እንዳለ አልተቀበልኩትም ምክንያቱም እኛ ለእኛ ስሜት የማይሰጡ ነገሮች ስለነበሩ ማለት ነው ለምሳሌ በእርስ በርስ ጦርነት ጊዜ የሴቶችን መደፈር እንደ አንድ የወታደራዊ ስልት መጠቀም የአንድ አንድ የጦርነት ታክቲክ መጠቀምን በኋላም ሪሰርች ለማድረግ ሞክር ያለው በትክክልም ጥቅም ላይ ይውል ነበር። አልፎ አልፎ ባሉ በኮንጎንም ጨምሮ ትንሽ መረር ባሉ ሁኔታዎች ያሉ ጦርነቶች ላይ ያለው የተካሄዱ ጦርነቶች አፍሪካ ውስጥ። ነገር ግን ኢትዮጵያ ውስጥ ይሄን ታሪክ ስለመኖሩ ማስረገጫ አላገኘውም እስካሁን እኔ እስከ ተረጉም ድረስ በነበረው ሂደት እንደነዚህ አይነት ነገሮች እንደ አንድ የውትድና ስልት ወይም ደግሞ አንዳንድ የጦርነት ስልት ጥቅም ላይ ሲውል አላጋጥምም። ስለዚህ ይሄ ለእኛ የሚሰጠው ስሜት እስከዚህም ነው። እነዚህን የመሳሰሉ ገጸ ባህርያት መካከል የሚካሄዱ ነገሮችን በተቻለ አቅም ወደኛ እንዲሆን አድርጌ በመጠኑም አሳጥሬዋለሁ። በሀሳቡም በተወሰነ ደረጃ የመከርከም ስራ ሰርቻለሁ። ዳይሬክት ሳድርገውም ያደረኩት እሱኑ ነው። ወደዛ ስሜት እንዲመጣ ለእኛ ለተመልካቻችን፣ ምንም እንኳ ስለ ኮንጎ ቢያወራ፣ ግን ተመልካች እያየው ስለኛ እንዲያስብ ኢትዮጵያ ውስጥ ስላለው ነገር እንዲያስብ ለማድረግ ቀር ያለው ብዬ አስባለሁ። ግን አለው አንድ የመጨረሻ ጥያቄ ብቻ ላስከትል። እንግዲህ ልባችንን ካነሳሳኸው አይቀር ቅር ይህ ቲያትር ለሕዝብ የሚቀርብበት ሌሎች አማራጮችን በመፈለግ ረገድ ምን ላይ ደርሳችኋል? የኮቪዱ ነገር ከመጀመሪያ እቅዳችሁ እንዳለያያችሁ ጠቀስ አድርገሃል። ሰባ ላይ ባለው ወቅታዊ ሁኔታ ቲያትር የሚያሳየው የኢትዮጵያ ብሔራዊ ቲያትር ብቻ ነው። በቲያትር ቤት ደረጃ የአገር ፍቅር የማዘጋጃና ራስ ቲያትር በዕድሳት ምክንያት ተዘግተዋል። ቲያትሩም የገባው ለኢትዮጵያ ብሔራዊ ቲያትር ነው። የኢትዮጵያ ብሔራዊ ቲያትር ነው እያገዘም ያለው። ነገር ግን በዚህ በኮቪድ ምክንያት የተወሰነ ጊዜ እንድንጠብቅ ተነግሮናል። እንደዚሁ ከተዋናዮቹ ጋር እየተወያየን ነው፣ እንዴት አድርገን ማቅረብ እንችላለን በሌላ መንገድ የሚለውን እያሰብንበት ነው። ግን ከጥቂት ጊዜ በኋላ እሱ ነገር ቀለል ይላል ብለን ስለምናስብ ተስፋ ስለምናደርግ፣ ብሔራዊ ቲያትር ላይ ኦልሞስት ያለቀ ነገር ስለሆነ ያን ያህል ጊዜ የሚያስፈልገው ነገር አለ። ሙዚቃውም ጀርባ ገጹም፣ ባክትሮፕም ሁሉ ነገር አልቋል። ምናልባት ከሶስት ዓመት በላይ የሚፈጅ አይደለም። ለልምምድ ነው ከዚህ በኋላ ከዛ በፊት ለአንድ ዓመታ ያ ልምምድ ያደርግ ነው ስለነበረ ያለቀ ነገር ነው እና ትንሽ ጊዜ ነው። በጣም ትንሽ ጊዜ ነው። እየጠበቅ ያለ ነው የኢትዮጵያ መንገድ እስኪከፍትልን ማለት ነው። ከዛ በኋላ ግን ለህዝብ የመታየት እድሉ በጣም ሰፊ ነው ብዬ አስባለሁ። ዘሪሁን ብርሃኑ፣ አንተ ፍለጋ ብለህ ስለተረጎምከው ሪዊንድ ቲያትር እና ተያያዥ ጉዳዮች ስላውጋን ስላወራን እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው። በአድማጮች ስም እኔም ጉዳይ አድርጋችሁ ስላወራችሁ እጅግ እጅግ አርጌ አመሰግናለሁ። ጊዜ ስትለኝ Oh, Jamas, It's just a Shove no Sho the ba cool You ሁለቱን ስላመሻችሁ በእጅጉ እናመሰግናለን። ይህም መርሃ ግብር ያቀናበረው ኤልያስ አስማረ ነው። ሀብታሙ ስዩ ማበሬያችሁ ነበርኩ። የሳምንት ሰው ይበለን። ውብ ምሽት እንዲሆንላችሁ እመኛለሁ። ያንቺ ኩመሲያድግ የኔው ያደረ खुन राडियो सगलिया मेल खाती